ትንቢተ ሚክያስ ምዕራፍ አንድ። በይሁዳ ነገሥታት በኢዮአታምና በአካዝ በሕዝቅያስም ዘመን ወደ ሞሬታዊው ወደ ሚኪያስ የመጣው ስለ ሰማርያና ስለ ኢየሩሳሌም ያየው የእግዚአብሔር ቃል ይህ ነው። እናንተ አሕዛብ ሁሉ ስሙ፣ ምድርም ሞላዋም ታድምጥ። ጌታ እግዚአብሔር፣ እርሱም በቅዱስ መቅደሱ የሆነ ጌታ ይመስክርባችሁ። እነሆ እግዚአብሔር በስፍራው ይወጣል ወርዶም በምድር ከፍታዎች ላይ ይረግጣል። ተራሮችም በእሳት ፊት እንዳለ ሰም፣ በገደልም ወርዶ እንደሚፈስስ ውኃ በበታቹ ይቀልጣሉ፣ ሸለቆችም ይሰነጠቃሉ። ይህ ሁሉ ስለ ያዕቆብ በደልና ስለ እስራኤል ቤት ኀጢአት ነው። የያዕቆብም በደል ምንድን ነው? ሰማርያ አይደለችምን? የይሁዳስ የኮረብታው መስገጃ ምንድን ነው? ኢየሩሳሌም አይደለችምን? ስለዚህ ሰማርያን በሜዳ እንደሚገኝ የድንጋይ ክምር ወይን እንደሚተክልባትም ስፍራ አደርጋታለሁ። ድንጋዮቿንም ወደ ሸለቆው እወረውራለሁ፣ መሠረቶቿንም እገልጣለሁ። የተቀረጹትም ምስሎቿ ይደቃሉ። በግልሙትና ያገኘችው ዋጋ ሁሉ በእሳት ይቃጠላል፣ ጣዖታቷንም ሁሉ አጠፋለሁ። በግልሙትና ዋጋ ሰበሰበቻቸው፣ ወደ ግልሙትናም ዋጋ ይመለሳሉና። ስለዚህ ነገር ዋይ ብላ ታለቅሳለች፣ ባዶ እግርዋንና ዕራቁትዋን ሆና ትሄዳለች። እንደ ቀበሮም ታለቅሳለች፣ እንደ ሰጎንም ዋይ ትላለች። ቍስልዋም የማይፈወስ ነውና እስከ ይሁዳም ደርሶአልና ወደ ሕዝቤ በር ወደ ኢየሩሳሌም ቀርቦአልና። በጌት ላይ አታውሩ፣ በአኮ ላይ እንባን አታድርጉ። በቤት አፍራ በትቢያ ላይ ተንከባለሉ። በሻፊር የምትቀመጪ ሆይ በዕራቁትነትሽና በእፍረት እለፊ። በጸዓናን የምትቀመጠው አልወጣችም። የቤትኤጼል ልቅሶ ከእናንተ ዘንድ መኖሪያውን ይወስዳል። ክፉ ነገር ከእግዚአብሔር ዘንድ እስከ ኢየሩሳሌም በር ድረስ ወርዶአልና በማሮት የምትቀመጠው በጎነትን ትጠባበቃለች። በለኪሶ የምትቀመጪ ሆይ፣ ሰረገላውን ለፈረስ እሰሪ። እርሷም ለጽዮን ሴት ልጅ የኃጢአት መጀመሪያ ነበረች። የእስራኤል በደል በአንቺ ዘንድ ተገኝቶአልና፣ ስለዚህ ትሎት ለሞሬሼትትጌት ትሰጪአለሽ። የአክዚብ ቤቶች ለእስራኤል ነገሥታት አታላይ ይሆናሉ። በመሪሳ የምትቀመጪ ሆይ ወራሽ አመጣብሻለሁ። የእስራኤል ክብር ወደ አዶላም ይመጣል። ተማርከው ከአንቺ ዘንድ ወጥተዋልና ስለ ተድላሽ ልጆች ራስሽን ንጪ፣ ጠጉርሽንም ተቈረጪ ቡሃነት ሽንም እንደ ንስር አስፊ